ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው፣ ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጃን መኬን ተሸኙ። እንደ ጆን ማኬን አይነት ሰዎች ነበሩ፣ ወደፊት የሚኖራሉ ግን ጥቂቶች ናቸው። እኚህ በጣም እንቁልበል ሬር ሰው ናቸው። በጣም የተለዩ ሰው ናቸው። ህይወት ታሪካቸውን ካየን፣ ትህትናቸውን፣ ጨዋነታቸውን ሁሉም የመሰክረው ነው፣ ንጹሕነታቸውን፣ ሀገር ወዳድነታቸውን ዘገባና ትንታኔ ይዘናል። እኔ ዘፈን ባሬታ ስዘፍ ነው። በእሷ ስታይል ስዘፍ ነው። በእሷ አዘፋፍን የእሷ የምንወደውና የተለየ ሆነ። የእሷን አይነት ስታይል ስለምታደረግበት እሱ ነው መወደው ነ የራሷን አዘፋፍን ስታይል ማለት ነው። የሰውል ንግሥት አሬታ ፍራንክሊንም በክብር አርፋለች። እናስባታለን እሁድ ነሐሴ 27 2010 ዓ ም ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተንን እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ቴክኒሻኑ ቢል አንድራዴ ደግሞ በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ የተፈጸመ የፈንጂ ጥቃት ቢያንስ ሶስት ሰው ገድሎ ሌሎች 14 ማቁሰሉ ተገለጸ። ፍንዳታው የደረሰው ከተማይቱ ማዕከል ላይ በሚገኝ የወረዳ አስተዳደር መስሪያ ቤት አጠገብ መሆኑ ታውቋል። በፍንዳታው ከተጎዱት መካከል ስድስቱ ሕፃናት መሆናቸውን የሞቃዲሾው አምቡላንስ አገልግሎት ኃላፊ ዶክተር አብዱልቃድር አብድራሂም ለቪኦኤ ተናግረዋል። መኪና ላይ ተጠምዶ የነበረው ፈንጂ የአስተዳደር ጽሕፈት ቤቱን እንዳፈራረሰውና በአካባቢው የነበሩ ሕንፃዎች መደርመሳቸውን እማኞች የገለጹ ሲሆን ከስፍራው ተወሰዱ የተባሉ ፎቶዎችም ጉዳቱ ከፍተኛ መሆኑን ያሳያሉ። በአጥፍቶ ጠፊ በተጣለው በዚህ አደጋ ምክንያት በደረሰው ውድመት ገና ያልተገኙ ሰዎች በየፍርስራሹ ስር ሊኖሩ እንደሚችሉ ተገምተዋል። ለጥቃቱ አልሻባብ ኃላፊነት ወስዷል። በዩጋንዳ የደህንነት ባለሥልጣናት የማሰቃየት አድራጎት እንደተፈጸመበት የተናገረው ዘፋኝና እንደራሴ ቦቢ ዋይን ለሕክምና ዩናይትድ ስቴትስ ገብቷል። ዋና ስሙ ሮበርት ኪያጉላኝ የሆነውና ወደ ፖለቲካው ዓለም የተቀላቀለው ቦቢ ዋይን ዛሬ በትዊተር ባሰራጨው መልእክት ባለፈው ነሐሴ ሰባት ካምፓላ ላይ በቁጥጥር ስር ከዋለበት ጊዜ አንስቶ ተፈጽመውብኛል ያላቸውን የጭካኔና የማሰቃየት አድራጎቶች በቅርቡ ይፋ እንደሚያደርግ አስታውቋል። የከትናንት በስቲያው ሐሙስ ከሀገር ለመውጣት ባልደረባው ከሆኑ ሌላ እንደራሴ ፍራንሲስ ዛኪ ጋር አይሮፕላን ጣቢያ ሲደርሱ የመውጫና የጉዞ ፍቃድ አልተሰጣችሁም በሚል በፖሊስ ተወስደው ሆስፒታል እንዲያርፉ ተደርገው እንደነበር ተዘግቧል። በመጨረሻ ቦቢ ዋይን ወደ ዩናይትድ ስቴትስ ሲጓዝ ዛኪ ወደ ሕንድ ሄደዋል። ሁለቱ ፖለቲከኞች በከባድ የመንግሥት ክህደትና አመፅ ወንጀል ክስ የተመሠረተባቸው መሆኑን እና ከሀገር ለማምለጥ ሲሞክሩ እንደያዛቸው ፖሊስ አስታውቆ ነበር። ዩናይትድ ስቴትስ ለፍልስጤማውያን ስደተኞች ድጋፍ ለሚሰጠው የመንግሥታቱ ድርጅት ተቋም መድባው የነበረውን ልገሳ ለማቋረጥ በመወሰኗ እልሃችንን ከማጠናከር በስተቀር የሚያስገኘው ጥቅም አይኖርም ሲሉ የኤጀንሲው ዋና ኮሚሽነር ፒየር ክራምቡል አስታወቁ። ሚስተር ኮሚሽነር ጀኔራሉ ዛሬ ለስደተኞቹና ለተቋማቸው ሰራተኞች ባወጡት ግልጽ ደብዳቤ ወትሮ እጅግ ቸርና ልገሳዋም ሳይቋረጥ የቆየው አባል ሀገር ዩናይትድ ስቴትስን ማለታቸው ነው። የተናጠል ውሳኔ ስለ ፍልስጤማውያን ስደተኞች ያለብንን ኃላፊነትና አያያዝ ጨርሶ አይቀይረውም ወይም ጉልበትና ፍቅራችንን አይቀንሰውም ብለዋል። የትራምፕ አስተዳደር ፈንዱን ማቋረጡን ከትናንት በስቲያ ዓርብ ያስታወቀው ተቋሙ ሊሻሻል በማይችል ሁኔታ የተበላሸ ነው ብሎ ስለሚያምን መሆኑን አስታውቋል። አፍጋኒስታን ውስጥ ግዳጅ ላይ የሚገኙት የዩናይትድ ስቴትስ ኃይሎች የሆራሳን ክፍለ ሀገርን የእስላማዊ መንግሥት ቡድን መሪ አቡሰአድ ባጃውርን ሰሞኑን መግደላቸውን አስታወቁ። አቡሰአድ አራቅዛይም ተብሎ የሚጠራው የአይኤስ መሪ ሲገደል ባለፉት ሁለት ዓመታት ውስጥ የዚያችው ክፍለ ሀገር የ እስላማዊ መንግሥት ቡድን ሦስተኛ መሪ መሆኑ ነው። በምህፃር አይኤስኬፒ ተብሎ የሚታወቀው የእስላማዊ መንግሥት ቡድን ቅርንጫፍ በአፍጋኒስታን በፓኪስታንና በአካባቢው የቡድኑን እንቅስቃሴ የሚያስተባብርና የሚመራ የሽብር መረብ እንደሆነ ይታወቃል። የአቡ ሰአድ ራቅዛይድ መገደል ዜና ዛሬ የወጣው በአፍጋኒስታን የዩናይትድ ስቴትስና የኔቶ ጥምር ጦር አዲሱ አዛዥ ጀኔራል ስካት ሚለር ኃላፊነታቸውን ሲረከቡ መሆኑ ታውቋል። የእኛ ተግባር አፍጋኒስታን የሽብርተኞች ምሽግ እንዳትሆን መከላከል ነው ብለዋል አዛዡ ሚለር። የፓኪስታን መንግሥት በታጣቂዎች ላይ ወሳኝ እርምጃ መውሰድ ተስኖታል ስትል ዩናይትድ ስቴትስ ለኢስላማባድ ልትሰጥ የመደበችውን የ300 ሚሊዮን ዶላር ልገሳ ሰረዘች። ፓኪስታን ግን ሁከተኞችን ለመዋጋት በቢሊዮኖች የሚቆጠር ዶላር ማፍሰሷንና ብዙ ሕይወትም መገበሯን እየተናገረች ነች። በሌላ በኩል ፓኪስታን ለምንሰጣት የቢሊዮኖች ዶላሮች ልገሳ የምትመልስልን ውሸትና ክህደት ብቻ ነው ሲሉ ፕሬዚደንት ዶናልድ ትራምፕ ቀደም ሲል ወቀሳ አሰምተው ነበር ለፓኪስታን ሱዳን የታሰበውን ገንዘብ ዩናይትድ ስቴትስ ለሌሎች አጣዳፊ ጉዳዮች ታውለዋለች ሲሉ የዩናይትድ ስቴትስ መከላከያ መስሪያ ቤት ቃል አቀባይ ሌተና ኮሎኔል ካን ፎክነር አስታውቀዋል። ዋይት ሀውስ የያዘው የልገሳውን የማቋረጥ ውሳኔ ተግባራዊ ከመደረጉ በፊት የተወካዮች ምክር ቤቱ ማጽደቅ እንዳለበት ተገልጿል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የጠቅላይ ፍርድ ቤቱን እጩ ዳኛ የብሬት ካቫኖን ሹመት የመመርመር ሂደት ከነገ በስቲያ ማክሰኞ ይጀምራል። የፌዴራል ይግባኝ ሰሚ ችሎት ዳኛ የሆኑት የካቫኖ ሹመት በሙሉ ሴኔት እንደሚጸድቅ እምነት እንዳላቸው ፕሬዚደንት ዶናልድ ትራምፕ ያሳወቁ ሲሆን እንዳሉት ከሰመረላቸው ወደ ወግ አጥባቂነት የሚያጋድል ጠቅላይ ፍርድ ቤት ለመጪዎቹ ዓመታት እንደሚያጸኑ ተስፋ ጥለዋል። ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርዝ በ25 ሜትር ባንድ በ11720 ኪሎ ኸርዝ እንዲሁም በናይል ሳት ቪኦ ኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 27 2010 ዓ ም ምሽት ፕሮግራም ነው። አንድ ዜማ እንጋብዛችሁና ወደ ፕሮግራማችን እናዘልቃችኋለን። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ዓመታዊው የበጎ ሰው ሽልማት አሁን አዲስ አበባ ላይ እየተከናወነ ነው። የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ በልዩ ሁኔታ ተሸላሚ ሆነዋል። እስክንድር ፍሬው ሥነ ሥርዓቱን እየተከታተለ እዚያው ይገኛል። የኢትዮጵያ የለውጥ ቡድን ስማቸውን የተዋሰው ባለፉት ወራት ሂደቶችም ተደጋግመው የተጠሩት ሰው የዘንድሮው የበጎ ሰው ሽልማት ድምቀት ሆነዋል። ቲም ለማ ወይም የለማ ቡድን በኢትዮጵያ እየታየ ያለውን ለውጥ አዲሱን ፖለቲካ ከፊት የመራ በቀዳሚነትም የሚጠራ ስብስብ ነው። የበጎ ሰው ኮሚቴ ባካሄደው ምርጫ ከዚህ ቡድን አባላት መካከል ስማቸው በቀዳሚነት ይጠራል አስተዋጽኦቸው የሚጎላል ያላቸውን አቶ ለማ መገርሳን የአመቱ ልዩ ተሸላሚ በማለት እውቅና ሰጥቷል። በዚሁ ስነ ስርዓት ላይ የተናገሩት አቶ ለማ እየታየ ላለው ለውጥ መላውን ኅብረተሰብ አመስግነዋል። ጥቂት ግለሰቦች ከፊት ሆነን ታየን እንጂ ለውጡ መላው ህዝብ ዋጋ የከፈለበት ነው ብለዋል። የኢትዮጵያ ፖለቲካ ሸርና ክፋት የተሞላበት መሆኑን በማስታወስ ግን አሁንም በመስቀለኛ መንገድ ላይ ነን ሲሉ አቶ ለማ ተናግረዋል። የእኛ አገር ፖለቲካ ምናልባትም አንዳንድ አዋቂ ነን ባዮች ጥሩ ጥሩ መርጠን እንደምንናገረው ጥሩ አይደለም። የኛ አገር ፖለቲካ ሸር የተሞላበት፣ ክፋት የተሞላበት ፖለቲካ ነው። እጅግ በጣም ባ ይሄ ክፉ የፖለቲካ ባህላችን ብዙዎችን ንጹሐን ኢትዮጵያውያኖችን በልቷል፣ አምክኗል። ይሄ ያሳለፍነው የፖለቲካ ታሪካችን የሚያሳየን ነው። ስለሆነም እንግዲህ በመጠፋፋት መኖር እርግማና ቢያንስ እንኳ በእኛ ዘመን ይህ ክፉ የፖለቲካ ባህላችን ይቀየር ይለው በሚል የተፈላ ስለሆነም ምናልባት ጥቂት ግለሰቦች ከፊት በመሆናችን እንጂ መላው ኢትዮጵያ ሕዝብ ዋጋ የከፈለበት ጉዳይ ስለሆነ አሁንም በእውነት መስቀለኛ መንገድ ላይ ነው ያለነው። መስቀለኛ መንገድ ላይ መሆናችን አንደኛ ይዘን የመጣ ነው ክፉ እርግማኑ የፖለቲካ ባህላችን አለ፣ አሁንም በአንድ በኩል ደግሞ ተስፋ አለ ያንን ቆሻሻ ካራገፍ ከተው በቅን ልቡ በቅን አስተሳሰብ ሁሉ በተለይም ደግሞ የፖለቲካ ገበያ ውስጥ ያለን ፖለቲከኞች ለዚህ ቅን ሀሳብ ተገዢ ከሆነን ስሜታችንና ፍላጎታችንን ከገደብን ኢትዮጵያ ለመለወጥ ለዘመናት የነበራትን ቆሻሻ የፖለቲካ ታሪክ አራግፋ ወደ ዴሞክራሲ ስርዓት የመሸጋገር እድሏ አቅርቦ፣ ያ ካልሆነ የለፋንበት ብዙዎች ዋጋ የከፈሉበት ከንቱ ነው የሚሆነው። የተሰጣቸውን እውቅናና ሽልማትም የሚገባኝ አይደለም ብለዋል አቶ ለማ። እንደ ኢትዮጵያዊነቴ የግል ግዴታዬን ለመወጣት ያደረግኩት ትንሽ ስራ ነው እንጂ ለእውቅና የሚበቃ ተግባር አይደለም ሲሉ ነው የተናገሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርንም ሰለሞንንም እናመሰግናለን። አድማጮች ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ጽዮን ግርማና ሶሎሞን አባተንን። ወደ ተከታዩ ዝግጅታችን እናሸጋግራችሁ። ጃን መኬን ተሸኙ ዩናይትድ ስቴትስ የህግ መወሰኛ ምክር ቤት ለስድስት የምርጫ ዘመናት ቀደም ሲልም በህግ መምሪያው በወጣትነት ዕድሜያቸውም ሀገራቸውን በውትድርና ያገለገሉ የሴናተር ጃን ማኬን አስክሬን ዛሬ ሜሪላንድ ዋና ከተማ አናፖሊስ ውስጥ ቤተሰብና ወዳጅ ዘመድ በተገኘበት የቀብር ስነ ስርዓት አርፏል። ለሴናተር ማኬን የተደረገው ለአምስት ቀናት የዘለቁ የመታሰቢያና የአሸኛኘት ስነ ስርዓቶች በእንደ ራሴነት ባገለገሏት አሪዞና ግዛትና ዋና ከተማይቱ ዋሽንግተን ዲሲ ውስጥም ከትላንት በስቲያ በተወካዮች ምክር ቤቱ ትላንትም በብሔራዊ ካቴድራል በመንግስታዊ ክብር ተከናውኖላቸዋል። ሰለሞን አባተ የአሸኛኘት ስነ ስርዓቱን የፖለቲካ ተንታኝም ያካተተ ዘገባ ይዟል። የጃን መኬን የመጨረሻ ማረፊያ የሆነው ሜሪላንድ ግዛት ዋና ከተማ አናፖሊስ የሚገኘው የባህር ኃይል አካዳሚ መካነ መቃብር ከእርሳቸው ቀደም ሲል ካረፉት የጦር አውድ ጓዳቸው በኋላም የቅርብ ባልንጀራቸው ሆነው የዛሬ አራት ዓመት እስካለፉ ድረስ በቆዩት አድሚራል ቸክ ላርሰን መቃብር ጎን ነው። የዩናይትድ ስቴትስ ባህር ኃይል የጦር ጀት አብራሪና ተዋጊ ለአምስት ዓመታትም በቪየትናም እስር ቤት የበረታ ሥቃይ ያሳለፉት ጃን ማኬን ባለፈው ጥቅምት ወታደራዊ ዕውቀታቸውን ወደ ቀሰሙበት አካዳሚ ብቅ ያሉ ጊዜ ላገኟቸው የተማሪዎች መማክርት ጉባኤ አባላት ሲናገሩ ያኔ ወደፊት ይጠብቋቸው ለነበሩ እጅግ የከበዱ ፈተናዎች ትምህርት ቤታቸው ምን ያህል እንዳዘጋጃቸው አስታውሰውላቸዋል። በዚህ ስፍራ አሉ መኬን የሰረጸብኝ የክብር ስሜት እጅግ የጨለሙ ቀኖቼ በዋጡኝ ጊዜ እየመጣ ሹኪለኝ ይናገረኝ ነበር። እናም አሁን ውርደትን እጸየፍ ዘንድ ወደ ተማርኩበት ወደዚህ ስፍራ እንደገና ደግሞም እንደገና እመላለሳለሁ። በትናንቱ የብሔራዊው ካቴድራል የማኬይንን አሸኛኘት ስነ ሥርዓት ላይ ዝክረ ታሪካቸውን እጅግ በጠነከሩ ቃላትና መልእክት ያሰሙት የቀድሞው ፕሬዚደንት ባራክ ኦባማ የሴናተር ማኬንን ተክለ ሰብዕና ከሁለንተና ጎኑ እያነሱ ከዛሬም የሀገራቸው ፖለቲካ አንጻር መዝነውታል። ስለ ቀደሙት ወዳጃቸውና ስለ ፖለቲካም ተቀናቃኛቸው ያላቸውን ክብር በዚያ ለታደመው ሐዘንተኛ በጥያቄ መልክ አቅርበዋል። በዚህ ሳምንት ውስጥ ከፍ አድርገን እያነሣነው ያለነው መንፈስ የተሻለን እንድንሆን፣ የተሻለ እንድንሠራ፣ የአገራችን መሥራቾች የጫኑብንን ታላቅ ውርስ በሚመጥን ሁኔታ እንድንኖር የሚገፋን አይደለም እንዴ? አሉ ኦባማ። ደግሞም ኦባማ ዛሬ በአሜሪካ እየተስተዋለ ስላለው ፖለቲካም ተናገሩ። ሶ ምች ኦፍ አወር ፖለቲክስ አወር ፐብሊክ ላይፍ አወር ፐብሊክ ዲስኮርስ ካን ሲም ስሞል ኤንድ ሚን ኤንድ ፔቲ። ከፖለቲካችን፣ ከመንግሥታዊው ሕይወታችን በየአደባባዩ ከምናሰማው ንግግር የበዛው እጅግ የተነሰ የክፋትና የወረደ እየመሰለ ነው፣ ይቀጥላሉ የቀድሞ ፕሬዝደንት። በጩኸትና በስድብ በአስመሳይ መጣረሶችና በፈጠራ ቁጣዎች የተጨናነቀ ሆኗል። ይህ ደፋርና ጠንካራ መስሎ ለመታየት እየጣረ ያለ ፖለቲካ ግን፣ አሉ ኦባማ፣ በመሠረቱ ፍርሃት የወለደው ነው። ጃን ከዚያ የገዘፍን እንድንሆን ነግሮናል። ከዚያ የተሻለን እንድንሆን መክሮናል። ጆን መኬን የዛሬ ዐሥር ዓመት ተካሂዶ በነበረው ፕሬዝደንታዊ ምርጫ ወቅት የባራክ ኦባማ ሪፐብሊካን ተቀናቃኝና ብርቱም ተፈካካሪ ነበሩ። ምንም እንኳ የምርጫው መጨረሻ ለመኬን ባይወግንም፣ ከዚያ በኋላ በነበሩት ስምንት የኦባማ ዓመታት ግን መኬንን ያሽንፈታቸው ሞራላቸውን ሳያሸንፍ ለፓርቲ ማንነትና ለፖለቲካ ቁርሾ ሳይንበረከቁ ልክ ባልመሰላቸው ሲወቅሱና ሲነቅፏቸው፣ ትክክል ነው ብለው ባመኑበትም ያለማመንታት ሲደግፏቸው እንደነበረ ኦባማ እዚያ አደባባይ ላይ የመኬንን አስከሬን ይዞ የአሜሪካን ባንዲራ በለበሰው ሳጥን ፊት ቆመው መስክረዋል። እንዲያውም ከዐይናቸው እምባስኪ መነጭ ስለ መኬን የውስጣቸውን ስሜት ተናግረዋል። መኬን የዛሬ ዐሥራ ስምንት ዓመትም እንዲሁ ለፕሬዚደንትነት ለመወዳደር ተነስተው የሪፐብሊካን ፓርቲያቸውን ይሁን ታሳያገኙ ቀርተዋል። ጆርጅ ቡሽ ነበሩ ላለመርመረጣቸው ሰበቡ መኬን ብርቱ በሆነ የአንጎል ካንሰር መያዛቸው ከታወቀ ከጥቂት ወራት በኋላ ከአደባባይ ጨርሰው ሲርቁ ይህች ዕለት መንገዷ ላይ እንደነበረች እውን ሆነና ወደ እነዚያ ወደ ቀደሙ የፖለቲካ ተቀናቃኞቻቸው ባለፈው ሚያዚያ ስልክ ደውለው በአሸኛኘትና በቀብራቸው ሥነ ሥርዓት ላይ ታሪካቸውን የሚናገሩላቸው እነርሱ እንዲሆኑ ጠየቋቸው። ሐዘናቸውን ባይደብቁም ተስማሙ የቀድሞዎቹ ፕሬዝደንቶች። በተቈረጠችው ዕለት በትናንቱ የዋሽንግተኑ ብሔራዊ ካቴድራል መድረክ ላይ ቆመው ከመሰከሩላቸው ሰዎች አንዱም ጆርጅ ቡሽ ነበሩ። እጅግ የተከበሩ ተቀናቃኞቻቸውም ሀገራቸው የሚወዱ መሆናቸውን ሰብአዊ ፍጡራን መሆናቸውንም የማይክዱ ሰው እንደነበሩ ተናገሩላቸው። በእያንዳንዷ ሕይወት ውስጥ አሉ ጆርጅ ቡሽ። በተፈጥሮ ያለን ክብር የሀገር ድንበሮች ላይ የማይጠፋውን የሰው ልጅ ክብር፣ በአምባገነኖች የማይነጠቀውን የሰውነት ክብር አጥብቆ ያከብር ነበር። ከምንም በላይ ደግሞ ስልጣንን ያለ አግባብ መጠቀምን ጆን አጥብቆ ይጠላ ነበር። ቡሽ ናቸው። ባለቤታቸውን ሰባት ልጆቻቸውንና የአንድ መቶ ስድስት ዓመት እድሜያቸው የሆነ እናታቸውን ጨምሮ በካቴድራሉ ሥነ ሥርዓት ላይ ከታደመ በመቶዎች የሚቆጠሩ ቤተሰብ ዘመድ አዝማድ፣ የቀድሞ የምክር ቤቱና የጦር ባልደረቦቻቸው፣ የቢሮአቸው ሠራተኞችና የዩናይትድ ስቴትስ ልሂቃን መካከል የቀድሞው ፕሬዝደንት ቢል ክሊንተንም ተገኝተዋል። ምክትል ፕሬዝደንቶችና የውጭ ጉዳይ ሚኒስትሮችም ነበሩ። የጃን መኬን ልጅ ሜጋን መኬን ስለ አባቷ ማንነት ስትናገር የዩናይትድ ስቴትስን ምንነትና የፖለቲከኞቿንም ማንነት እየሰነጣጠቀች ትተነትን ነበር፤ የሚመስለው በአሁኑ ፕሬዚደንት ዶናልድ ትራምፕ ላይም በውስጧ የሚንቀለቀል ቁጣ እንደሚነድ ቃላቷና የቃላቱ ኃይል የሰውነቷ መግዘፍና የመንፈሷ መናጥ ያሳብቃሉ። ውስጧ ይንሰቀሰቃል፣ አንደበቷ ቋጥኝ ቋጥኙን ያወርደዋል። When no leader wants to admit to fault or failure Abba tieda hazane birtunaw alich Megan Abba tuam silahagarachew yekefelutun hullu bekuratna bekibr zekerechina America attkurarram attin tararram alich America does not boast because she has no need to The America of John McCain has no need to be made great again because America was always great አሜሪካ ጉራ አታውቅም አያስፈልጋትምና የጃን ማኬን አሜሪካ እንደገና ትልቅ መሆን አያስፈልጋትም ሁልጊዜም ትልቅ ነበረችና ያኔ በሐዘንና በዝክር ሥርዓት ላይ መቼም ታይቶ በማይታወቅ ሁኔታ ካቴድራሉ በጭብጨባ አስተጋባ ዛሬ እሁድ ነሐሴ 27 2010 ዓ ም የአምስቱ ቀናት የመኬን አሸኛኘት ፍትሐትና ዝክር ተጠናቆ አስከሬናቸው በዘላለማዊ ማረፊያው ተቀምጧል። ስለ ጆን ማኬን ማንነት በሀገራቸውና በዓለም ፖለቲካ ውስጥ ስለ ነበራቸው ቦታ፣ ስለ ውርሳቸውም እንዲያካፍሉኝ ብዬ ወደ ኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ወደ ዶክተር ብሩክ ኃይሉ ደወልኩኝ። የኢትዮጵያ ዲፕሎማትም ሆነው አገልግለዋል የሚኖሩትም አሜሪካ ነውና እንደ ምሁርም የአሜሪካንም ፖለቲካ እየሠሩበት ናቸውና ከመጽሐፉም ከትውስታቸው ሴናተር ጆን ማኬንን ማየው በሁለት ደረጃ ነው። አንድ ዩኒቨርሳል ቫሊዩ ይባላል። ሰው በሰውነቱ የአሜሪካ ዜጋ ነው ሳንል ካየን፣ እንደ አንድ የዓለም ዜጋ፣ አፍሪካዊ፣ ኢትዮጵያዊ ምን ሆነ ብለን በዛ መሰረት ላይ ተነስተን ስናየው ዓላማ ያላቸው ሰው ነበሩ ነው ምለው። የራሳቸው ቫሊዩ እሴት ያላቸው ሰውን ልጅ በኩል የሚያዩ አገር ወዳድ ከራሳቸው በላይ ሀገራቸውን የሚወዱ ይሄ እንግዲህ ኢትዮጵያንም አሜሪካንም ሁሉም አይልም። እንደገና ደግሞ የሰውዬ ፕሪቪሌጅ ውስጥ የተወለዱ ማለት የተለየ ፋሚሊ ቤተሰብ ውስጥ የተወለዱ ሰው ሆነው ው ከፍ ያለ ማህበራዊ ደረጃ ያለው በመንግስት ደረጃም ብዙ ሹመት ያላቸው ወታደራዊ ባለስልጣናት ልጅ ናቸው። ትክክል፣ ሀብትና በተለይ በወታደራዊ ዓለም አባታቸው አድሚራል የነበሩ አያታቸውም አድሚራል አድሚራል ማለት እንግዲህ በኔቪ በባህር ኃይል ሆኖ የአድሚራል ኢኩቫለንት ወይም የእሱ ተጓዳኝ ማዕረግ ሙሉ ጀነራል ፎር ስታር ጀነራል ይባላል፣ በሚሊተሪ ከሆነ ለምሳሌ በምድር ጦር በመሳሰለው። እንደውም ከታሪካቸው እንደምንረዳው አባታቸው ጆን ማኬን የፓሲፊክ እዝ አዛዥም ነበሩ፣ በአንድ ወቅት ኮማንደር ኢንቺፍ ነበሩ። ልጃቸው ሳይጎን ሂልተን ይባላል ወይ እሱም ወደ ጥያቄ ኋዳ ሊመጣ ይችላል። ታስሮ መከራውን ሴናተር ጆን ማኬን አባትዮ አሁን ባነሳው ነጥብ መሰረት የፓሲፊክ ፍሊት ኮማንደሪንቺፍ ነበሩ እና እንዲህ አይነት ውስጥ የተወለዱ ሰው ናቸው እና ምን አይነት ሰው ናቸው የምትለኝ፣ ይሄ ወርቲ የሆነ ዋጋ ያለው ህይወት ኖረው ዋጋ ያለው ህይወት አሳልፈው ሀገራቸውን ከራሳቸው በላይ የሚከፍለውን ሂሳብ ከፍለው ያለፉ ሄሮ አርበኛ ታጋይ ለማለት እንደ ባጭሩ ለመግቢያ ህል ን ማስቀመጥ እፈልጋለሁ እና አደንቃቸዋለሁ። ጆን ማኬን እንግዲህ ወደ ታሪካቸው መለስ ስንበልና በውትድርናው ዓለም ውስጥ ህይወታቸውን የጀመሩ ሰው ናቸው። ያው ከቤተሰቦቻቸው ቀደም ሲል እንደገለጹት በወሰዱት ውርስ ይሄ የውትድርና ህይወታቸው በተለይ በለጋ እድሜያቸው ላይ የነበረ የውትድርና ትምህርታቸውም ቆይታቸውም በቀጠለው የፖለቲካ ህይወታቸው ውስጥ ተጽዕኖ አሳድሯል ወይም ትርጉም ነበረው ብለው ያስባሉ? ዶክተር ብሮክ አዎ አሁን የምትለውን ይቀበላሉ። ይሄን የምለው ምንድን ነው? አንደኛ ከትልቅ ቤተሰብ መጥተው አሜሪካ ለየት የሚያደርገው ምንድን ነው? አንድ ኳሊቲያቸው ቤተሰቡ ስናይ እኛም ሀገር ለምሳሌ በቅስናው ይሄድን እንደሆነ አንድ ልጅ እንደውም ትልቁ እንደምታውቀው አቶ ሰለሞን ቄስ እንዲሆኑ ይባላል። በኢትዮጵያ ባህላችን እንደው በተወሰነ መልኩ በዛ እንዲታይ ለማለት መጋደማጮችን በሚሊቴሪ ዓለም ያሉ ብዙ ብዙ ቤተሰቦች ከቤተሰባቸው መሀል አንዱ የአባቱን ፈለግ ይከተላል እና አያታቸው ወደ ኔቪ በወጣት እድሜ ገብቶ እስከ አድሚራል እስከ ሙሉ አራት ፎር ስታር ጀነራል ደርሰዋል። አባታቸውም እንደዛው ፎርስታር ደረጃ ደርሰዋል። እኚህም ማኬን በወጣት ነጋድሚያቸው በአስራ ሰባት አስራ ስምንት ወደ ኔቪ እንደ አባትና እንደ አያታቸው ወደ ኔቪ ሬክሩትድ ሆነ ገብተው ወደ ባህር ኃይሉ ተቀላቀ ባህር ኃይል ገብተው እስከ ካፕቴን ደረጃ ደርሰው ከዛ ነው ወደ ፖለቲካው የዞሩት። እንግዲህ ህይወታቸው ደግሞ ለየት የሚያደርገው እኚህ ሰውዬ ከሀገር ሀገር ሲዞሩ ሲንከራተቱ ማለት ይከብዳል። ለምን የሶስተኛው ዓለም ሀገር ወታደር መለዮ ለባሽ መሆንና የአሜሪካ አንድ አይደለም። ከቤዝ ቤዝ ሲንከራተቱ ሲዞሩ ያደጉ ሰው ናቸው። ሲወለዱ ራሳቸው ፓናማ ነው አቶ ሰለሞን የተወለዱት። ጆን ማኬን ፓናማ አሜሪካን ቤዝ ውስጥ ነው የተወለዱት። ለዚህ ነው ለፕሬዚደንትነት ለመወዳደር ድሉን ያገኙት ማለት ነው። ምክንያቱም እሺ፣ ይቀጥሉ። በኋላ አነሳዋለሁ። እንዲሁም በኋላ ታነሳ የሆነ በአሁን ባጭሩ፣ እንደውም ለፕሬዚደንትነት መወዳደር ብቁ አይደለም ብለው አንዳንድ እሱን ለማለት ፈልጌ ነው ተቃዋሚዎች ገፍ ልክን አንስተው ነበረ። ነገር ግን አሜሪካን ሀገር ለምሳሌ አሜሪካን በአሜሪካ ሕግ መሰረት ሚሊተሪ ቤዝ የአሜሪካ ሚሊተሪ ቤዝ ወታደራዊ መደቧ ማለት ነው። የትም ሚኖር ወታደር ጦር ካምፕሱን የተወለዱት የኔ ባህር ኃይል ጦር ካምፕ ፓናማ፣ አሜሪካ ከአስራ ዘጠኝ መቶ ዘጠና ዘጠና ዘጠኝ እንደ አውሮፓ አቆጣጠር ትቆጣጠሮ ነበር። ለፓናማ መንግስት ያስረከበችው የመቶ ዓመት ሊሱ አብቅቶ ነው መንግስት ያስሰጠችው በጂሚ ካርተር ድር ጊዜ ባልሳሳት እና እዛ ስለተወለዱ አውቶማቲካሊ ዜግነቱ እንደ አሜሪካ ይቆጠራሉ። ናቸው እንዴ ልበል። አዲስ አበባ ያለው ለምሳሌ አሜሪካ ኤምባሲ አዲስ አበባ አለ እንደምናውቀው። እዛ አንድ ልጅ ቢወለድ ዲፕሎማቶች አሉ እዛ ውስጥ እስከተወለደ ድረስ የአሜሪካ ዜግነት በአሜሪካ ምድር ላይ እንደተወለደ ነው የሚቆጠረው ይቆጠራል። ዲፕሎማቲክ ንቱን ይታሰብና አሜሪካ እንደተወለደ ይቆጠራል እና ያን ያነሱት እሳቸው ላይ ጠላቶቻቸው ያነሱት ነጥብም ውድቅና የመከነውን በዚያ የተነሳ ነው ለማለት ነው እንደ ባጭሩ እና እኚህ ሰውዬ ወታደራዊ ፈለግ እንዳያትና እንዳባታቸው ተከትለው ሄዱ። ነገር ግን ይሄ ተጨናገፈ። ተጨናገፈው ምንድን ነው? እርግጠኛን ያንዱ ጥያቄህም ይሆናል። በቬትናም ጦርነት ጊዜ ዘምተው እዛ ብዙ ድብደባዎች ያካሄዱ ነበር። የሰሜን ቬትናምን መንግስት እና ሚሊተሪ ታርጌቶች ተመተው ይወድቃሉ። በስልሳ ሰባት አመተ ምህረት እንደ አውሮፓነት አቆጣጠር እዛም ተይዘው ለአምስት አመት ተኩል ፍዳቸውን ያዩ ሰው ናቸው አቶ ሰለሞን። ለዚህም ነው ሄሮ የሚባሉ ለዚህም ነው አርበኛ ለዚህ ነው ታጋይ የሚባል አምስት አመት ተኩል ኩል መከራቸውን አይተው ብዙ ግርፊያ፣ ብዙ ፍቆቃ ደርሶባቸው ፊታቸውም ራሱ እስካሁን ድረስ ተቃጥሏል። አሮፒናሏ ስትቃጠል ፊታቸው ሰውነታቸውን ተቃጥሏል። ብዙ ሰርጀሪ፣ የቆዳ ሰርጀሪ አድርገው ነው ፊታቸው አሁን በጣም የተለበደና እንትን ይመስላል። አሁን የአካል ጉዳት እንዳለባቸው በግልጽ ይታያል። በክንዳቸው አካባቢ፣ አገጫቸው አካባቢ ይህ ሁሉ ይታያል። የጦሩ አሻራ በጣም ትክክል። ይህን ማለቴ ነው። ይህ ሁሉ ለሀገራቸው የከፈሉት ሂሳብ ነው ለማለት ፈልጌ ነው። አቶ ሰለሞን እና በወታደሩ ህይወታቸው ይሄ ሚከኖች ገጥሟቸው ከዛ ለፖለቲካ ያላቸው ፍቅር እያደገ በመምጣቱ የአሜሪካን ባህር ኃይል ላ የዞን ሊያዞን ኦፊሰር መኮንን ተብለው ኮንግረስ ማገልገል ጀመሩ። አገናኝ መኮንን ማለት ነው? አዎ፣ አገናኝ መኮክ ሆነው ነው ኔቪን ወክለው ባህር ኃይልን ወክለው ተመደቡ። ሄሮ ስለነበሩ ብዙ ተሸላሚ ሰው የአሜሪካ ከፍተኛ ሜዳ የተሸላሚ ስለነበሩ እዛ ኮንግረስ ሆነው ነው ፖለቲካ ውስጥ ተዘፍቆ የገቡትና የወደዱትና በቃ አሁን ወደ ፐብሊክ ሰርቪስ ልዞራለሁ ብለው ከጥቂት ጊዜ በኋላ ወደ ፖለቲካ ህይወታቸው እስከ ዕለተ ሞታቸው ድረስ ወደ አደረሳቸው ወደ አርባ አመት ገደማ ሀገራቸውን ሳያሰልሱ በትጋት ሲሰሩ ያው በካንሰር አመት ከተሰቃዩ በኋላ ለሞት በቅተዋል ማለት ነው። እንግዲህ ዶክተር ብሩክ የሀያኛውን መቶ ክፍለ ዘመን የዓለምን ታሪክ ስንመለከት፣ በአብዛኛው የአሜሪካ ታሪክ ነው ማለት ይቻላል። በብዙ ቦታ ላይ አሜሪካ ያላት እጅ አሜሪካ ያላት ተጽዕኖ ጉልህ ነው። ብዙን ነገር የተቀረጸው በአሜሪካ መንገድ በአሜሪካ ፍላጎት፣ በካፒቶል ሂል ፍላጎት፣ በዋይት ሃውስ ፍላጎት ነው ማለት ይቻላል። ከነዚህ ከአሜሪካ እሴቶች ጋር ተጣጥመው እንዲቀረጹ ነው የሚደረገው። ካለበለዚያ ብዙ የደረሱ ሁኔታዎችን እናውቃለን፣ በክፉም በበጎም እና ሴናተር መኬን ለስድስት ተከታታይ የምርጫ ዘመናት እየተመረጡ ሲያገለግሉ ህግ ቀራጭ ነበሩ። እኚህ ሰውዬ መኬን ይሰጧቸው የነበሩ ድምፆች፣ መኬን ያስተጋቧቸው የነበሩ አቋሞች በዚህ በዓለም ፖለቲካ ውስጥ ኢትዮጵያንም ጨምሮ ማለት ነው። ምን ትርጉም ነበረው? በጣም በጣም ሰፊ ትርጉም አለው እኚህ ሰውዬ ባለፉት አርባ ከዛም በላይ አመታት አገላቸው ሆነ ሲያገለግሉ ሴናተር ሆኖ ብቻ ሰላሳ አምስት አመት በላይ አላቸው እንደገና የሎወር ሀውስ የታችኛው ቤት ሪፕሬዘንታቲቭ ሆነው አሪዞና ሁለቴ ተርም አገልግለዋል እና በዛም እንትናቸው ፓርቲ አፊሊኤሽናቸው ፓርቲ አቋማቸው ሪፐብሊካን ናቸው ኮንሰርቫቲቭ አመለካከት ነው ያላቸው በፎረን ፖሊሲ ውጭ ግንኙነትን በተመለከተ ነገር ግን እኚህ ሰውዬ በጣም በጣም የተለዩ ሰው ኳሊቲ ያላቸው ሰው ናቸው። እንዴት ቢባል ማብሪክም ይባላሉ፣ ማብሪክ ነው የሚባሉት እንደ ቅጥል ስማቸው። ወጣ ያለ በአስተሳሰቡ ነፃነት ያለው ማንም ላይ ተገን የማይጥል እንደማለት ነው። በጣም ሪፐብሊካን ስለሆነ የሪፐብሊካንን ሀሳብና አቋም በፋይናንሱ በኢኮኖሚው መካከ በዲስተንስ ፎረን ፖሊሲ ሁልጊዜ ድንቅ ሰጣሉ ማለት አይደለም። ማብሪክ እንደውም ካልክ እንደ ሳስብ ነበር ሆነ ኢንተርቪዋችን ሳገናዝብ ማብሪክ በእኛ ሀገር ቋንቋ በአማርኛችን ምን እንለዋለን የሚለውን አቶ መብረቁ ማለት ፈለጉ። መብረቁ ማለት መንደር ነው። ለምን ብትለኝ እንግዲህ ልሞክር ለማስረዳት። መብረቁ ማለት መብረቅ የት እንደሚመታ አይታወቅም፣ ሲመታ ነው የምታገው። ሰውየው አቋማቸውን እስከ መጨረሻው ደቂቃ ድረስ አንዳንድ ጊዜ ሴኔት በሚደረጉ ክርክሮችና ድምጽ ድምፅ ሲሰጥ፣ ነው ሰው በጉጉት እሳቸው ላይ አይኑ ሁሉ አተኩሮ የሚመለከተው። ላስታውስ የመጨረሻውን ምሳሌ የኦባማ አፎርደብል ሄልት ኬር የጤና ሕጋቸው ማለት ነው ኦባማ ኬር ተብሎ የሚታወቀው አዎ፣ ፕሬዚዳንት ትራምፕ ከመጡ ጀምሮ እሱን ለማፍረስ ልበልህ ወይም ለመስሀብ ውድሮ ለማድረግ እና ቶታሊ ካንስል ወይ ለማድረግ ለመሰረዝ የሚደረገው ትግል መጨረሻ ላይ እንዲከስም ያደረጉት እሳቸው ናቸው። የመጨረሻው ድምፅ እሳቸው ነበረ። አዎ፣ ትክክል። ለዚህም ነው የሚስተር ትራምፕን ውርጅብኝ ከመስመር የወጣ ንግግር ያገጠጠ ንግግርና ስድብ ሁሉ እንካስሊያንታ አንተ ብሎ ቴሮ አንተ ብሎ አርበኛ አንተ ብሎ ታጋይ እስከ ማለት ደረሻ ያና እስከ ማንቋሸሽ ያደረሳቸውም የዛ ይዛ ውጤት ነው። መብረቁ መላቸውም ለዚሁ ነው። እስከ መጨረሻው ደቂቃ ድረስ አቋማቸው ምን እንደሆነ አይታወቅም እንደ ሴናተር ፋይንጎልድ ጋር ለምሳሌ ፓርቲ ካምፔይን ሪፎርም ለማድረግ ሪፐብሊካኖች ጊዜው ሲሉ ከዲሞክራት ናቸው። ሴናተር ፋይንጎልድ ዊስኮንስን የታወቁ ሴናተር ነበሩ። የዲሞክራት ጠንካራ ሴናተር ነበሩ። ከርሳቸው ጋር ለየት ያለ አድርገዋል። ከጆ ሊበርማን ጋርም በክላይሜት ኢሹ ክላይመት እንግዲህ ይታወቃል፣ በአየር ንብረት ለውጥ ጉዳይ ላይ ማለት ነው። አዎ በአየር ንብረት ለውጥ ላይ ዴሞክራቶቹ ናቸው ሞር ፕሮግሬሲቭ ተራማጅ የሆኑት ከእነሱ ጋር የቆሙበት ነጥቦች አለና፣ እርግጥ ስንመደባቸው ሪፐብሊካን ሆነው ቢሞቱም በአቋማቸው ግን ኮንሸሳቸው ይባላል ህሊናቸው ያመኑበትን ከአሜሪካ ቫሊዩ ጋር የሚጣረስ ጉዳይ ከሆነ በምንም አይነት ድምፅ አይሰጡ የአሜሪካን ህዝብን ያስቀደመ። በዚህም የተነሳ ነው በጣም የተለዩ ፖለቲከኛ የሚባሉ። በነገራችን ላይ የእሳቸውን የቀብር ስነ ስርዓት ስከታተል ነበርና፣ ፕሬዚደንት ኦባማ ስለ እሳቸው ሲናገሩ አሁን እርሱ የተናገሩትን ነገር ብለዋል። ዶክተር ብሩክ አን ፕሬዲክተብል ነበሩ። የት ጋር ይወድቃሉ ተብለው የማይገመት ሰው ነበሩና እምነታቸውም ጠንካራ የነበረ ሰው ነበሩ። ለሚያምኑበት ነገር ብለው ሲመሰክሩላቸው ነበረ። ተቃዋሚያቸው፣ ተቀናቃኛቸው ማለት ነው ትክክል ይሄ ነው አንፕሬዲክተብ የሚያሰኘው። ይህም ትክክል እንደው ጥሩ አስቀምጠዋል። ይሄ ነው ኦባማ ኦባማ ስለሆነ አይደል የሚቃወሙት በፕሪንስፕል በመርህ ደረጃ ሪፐብሊካኖች ብዙ ጊዜ ጥርስ ሲነክሱባቸው ነበር። ለምን በጅምላ ልበል የራሳቸውን ኮንሽንስ ህሊና ወደ ጎን አድርገው ለፓርቲ ፓርቲ ከኔ በላይ ነው የሚል አቋም ነው ብዙ ፓርቲዎች በመላው ዓለም የሚደረገው እሳቸው ግን አዎ፣ ፓርቲን አከብራል። ነገር ግን ፓርቲ እኔ በማምንበት አላማ ካልሄደ ግን ተቃዋሚ ተፎካካሪ ፓርቲ የተሻለ ሀሳብ ካመጣ ከእሱ ጋር የማልቆምበት ምንም ምክንያት የለም፣ በሚል ከኦባማ ጋር በመስራት ይታወቃሉ። ከጆርጅ ቡሽ ጋር ስም በመስራት ይታወቃሉ። እንግዲህ እነዚህ ሁለት ፕሬዚደንቶች ናቸው የቀድሞ ፕሬዚደንቶች ቁልፍ ንግግር እንዲያደርጉ በንዛዜያቸው የጋበዟቸው። አሁን ያልከው እኔም ስከታተል ነበር። እስካሁኑ እንግዲህ ማን ነው የተቃዋሚ ተፎካካሪ ፓርቲ ኦባማ ዴሞክራት ናቸው። ማንም አይጋብዝም። እንዲህ አይነት ፕሪንስፕል ምሳሌ የሚያሳየን ይሄ ነው። በዓላማ ደረጃ ነው ሰውን የሚያውት፣ ሁሉን በኩል ነው የሚያውት። በአንጻሩ ደግሞ ለምሳሌ ፕሬዚደንት ትራምፕን በተመለከተ እኛ ሀገር እንዳይቆም ይባላል። መቃብሬ ላይ እንዳቆም ይባላል። መቃብሬ ላይ እንዳይቆም ይባላል። መቼም ቀልድ ሊመስል ይችላል። ብለው አልተገኙም። ዛሬ እንዳይደርስ ነው ያሉት። ለምን አሜሪካንን እሴቶች እየተቦረበሩ ናቸው። የአሜሪካ ቫሊዩስ አገርን ማስቀደም የግል ጥቅምን ሳይሆን ቤተሰብን ማስቀደም፣ ይህንን በተመለከተ በትረምፕ ላይ ትልቅ ትልቅ ቅሬታ ነበራቸው። እንግዲህ ከስድቡ ቅድም ባነሳው ስድብ አለ፣ ከስድቡ ተጨማሪ ማለት ነው። ያን ያህል እንካ ትናንት ሙልጭ አድርጎ የመሰደብ ሁኔታ ገጥሟቸዋልና ያልተገኘ ሰው ቢኖር ዛሬ የአሜሪካ አንቱ የተባለ ስልጣን ላይ ያሉ የነበሩም አርባ ሄንሪ ኪሲንገርን ድረስ ያሉትን ሰዎች ስናወዳደር ሁሉም በነቂስ የሚወጣው የአሜሪካው አንቶ የተባለ ስልጣን ላይ የነበረና አሁንም ያለ ነገር ግን እንዳይመጣ እንዲመጣ አልፈልግም ብሎ እንዲነገር አድርገው በግልጽ ነው ጨዋታቸው። ፕሬዚደንት ትራምፕ እንዳይገኙ ብሎ ወስነዋል፣ በማንኛውም ቀብር ላይ እና ሴሪሞኒዎች ላይ እና ይሄ የሚያሳይ የፕሪንስፕል ሰው ናቸው። ሀገራችን የምትሄድበት አካሄድና አቅጣጫ ከመስመር የወጣ ነውና፣ ለዚህ ኃላፊነት እንደ ምክንያቱም ፕሬዚደንት እንደ ካፕቴን ማለት ነው መርከቢቷንም ዋንም ይመራ ወደ በጎም ወደ መጥፎ፣ ፕሬዚደንቱ ነው ኃላፊነት ያለበት። አገር ያለችበት አቅጣጫ ተገቢ አቅጣጫ አሁን ያለው መሪ ይዟት ስለማይራመድ ይሄ ደግሞ ህልናዬ ስለማይቀበል እንዲህ አይነት ሰው እኔ መቃብር እንዲቆም አልፈልግም ብሎ አቋም የወሰዱ ናቸው ለማለት ነው እና ይሄ ይሄ ነው ለየት የሚያደርጋቸው ሌላ ለየት የሚያደርጋቸውን ነጥብ አነሳልህ የአድሚራል ልጅ የአራት ስታር ጀነራል ኢኩይቨለንት ማለት የአድሚራል ልጅ ሆነ አባታቸው በወቅቱ የአሜሪካ የፓሲፊክ ፍሊት ኮማንደር ኢን ቺፍ መሆናቸውን ሰሜን ቬትናም ይዞች ይረዳሉ ይህን ሲረዱ እሳቸውን እንደ ቺፕ አድርገው ለመጠቀም ከአሜሪካ ጋር ግንኙነታቸውን እና አንዳንድ ኮንዲሽን የማቅረብ የተሻለ ሁኔታ ለመፍጠር የሰሜን ቬትናም መንግስት ያኔ ጥያቄ አቀርቦ ልጃችሁን እንፈታለን ብለው መልዕክት አስላኩ ለኪሲንገር። ኪሲንገር ነበሩ ያኔ ኔጎሽዬት የሚያደርጉ። እሳቸውም አስታውሰዋል በዛሬው ስነ ስርዓት ላይ ግሩም አድርገው። ምን ምላሽ ነው ጆን ማኬን የሰጠው? እኔ እዚህ ያሉ ጓደኞቼ ከራ ዜጎች፣ ሌሎች የሚታሰሩ አሜሪካኖች አሉ እንደዚሁ ካፕቸር ሊሆኑ ወታደሮች ፕሪዝነርስ ኦፍ ዎር የጦር እስረኞች አብረዋቸው ጦር ትክክል እነሱ ከነሱ ጋር አብሬ ነው የምለቀቀው እንጂ እኔ አባቴን ትክሻ አድርጌ የሚመጣውን ጥያቄ አልቀበልም ብሎ ለኪሲንገር ሁሉ እንዲደርስ አድርጉ ማድረጉ ኪሲንገር ዛሬ በግልጽ አስቀምጠውታል። እና ጆን ማኬን ማለት እንዲህ አይነት ሰው ነው ሰውን በሰውነቱ የሚያይ። ኦባማ ለምሳሌ እንደምታስታውሰው፣ ኦባማ ሲሰደብ ከኦባማ ጋር ፕሬዚደንሻል ካንዲዴት ሆኖ ሪፐብሊካንን ወክለው ሲከራከሩ አንድ ሴትዮ ዛሬም ኦባማን ስቶታል። እንደምታስታውሱ ንግግሩ ላይ ይሄ ሰውየ አረብ ነው፣ ይህ ሰውየ እስላም ነው፣ ይሄ ሰውየ አሜሪካ አይደለም፣ ረንዲ ነው፣ ጸጉረ ልውጥ ይባላል የእኛ ሰው አደል፣ ምን ሆነው፣ ይቅርታል፣ ይቅርታ ልውልኝ፣ እናቴ፣ ይሄ ትክክል አደለም። ኦባማ ክብር ያለው የቤተሰብ አላፊ፣ እንዳንቺው፣ እንደኔው፣ እንደ ሁላችንም ንጹህ፣ ትክክለኛ ዜጋ፣ ህግ አክባሪ፣ የእኔ ተቀናቃኝ ፓርቲ መሪ ሆኖ ከኔ ጋር ተቀናቅነው እንፋለማለን በሀሳብ እንጂ በመርህ ደረጃ እንጂ አንቺ ምትሆን አይደለም ብሎ ያን ያህል ለፕሪንሲፕል ሽንቱን ገትረው የሚዋጉ ሰው ናቸው ለማለት ነው። ይሄንን የቅድሙን ጥያቄ በዓለም ፖለቲካ ውስጥ የነበረውን የጃን ማኬንን ጥያቄ ያነሳ ሁሎት። ዶክተር ብሩክ እርስዎ የፖለቲካ ሳይንስ ምሁር ብቻ ሳይሆኑ፣ መምህርም ብቻ ሳይሆኑ ዲፕሎማትም ሆነው ያገለገሉ ሰው ስለነበሩ ነው በተለያዩ መድረኮች ላይ በተለያዩ አጋጣሚዎች ከተባበሩት መንግስታት ድርጅት ጀምሮ እስከ ዋሽንግተን ዲሲ የኢትዮጵያ ኤምባሲ ድረስ እና በቅርብ ሊያውቁ ይችላሉ፣ በቅርብ ሊመሰክሩ ይችላሉ። ሶስት ነጥቦች ልሰጥ ይችላሉ። እሺ፣ ፎረን ፖሊሲውን በተመለከተ ኢራክ ላይ ለምሳሌ በጣም ጽኑ፣ በዓለም ደረጃ ዲሞክራሲ በዓለም እንዲስፋፋ ጽኑ አቋም ነበራቸው። የአሜሪካን አይነት ዲሞክራሲ ማለት ነው። ሊበራል ዲሞክራሲ፣ ሴናተር ማኬን የሰው ልጅ መብት ረገጣ እንዲቆም እሳቸው እስረኛ ሆነው ብዙ በደል ስለደረሰባቸው አንደኛ ደረጃ ከአሜሪካ የፖለቲካ ኤሊቶች ግንባር ቀደም በሂውማን ራይትስ፣ በፕሬስ ነጻነት በመሳሰሉት የታሰሩ ጋዜጠኞች እንዲፈቱ፣ የታሰሩ ፖለቲካ ፓርቲ ተቃዋሚዎች እንዲፈቱ በርማ ማይንማር ያኔ አሁን መሪ ሆና ተመርጣል ከእስር ቤት ወጥታ በመልክ አንሳንሱ ማለት ነው አንሳንሶችን ትክክል የመሳሰሉትን ሰዎች ጽኑ ሆነው ወገባቸውን ይዘው የሚከራከሩ ለፕሪንሲፕል እሳቸው ናቸው። ዲሞክራሲ በህግ ስር መተዳደርን፣ ሩል ኦፍ ሎ ፕሬስ ነጻነትን እና ህገ መንግስታዊ አመራርን እና ደግሞ ነጻ ምርጫን በተመለከተ ጽኑ አቋም ያላቸው በዚህ ነው በአንደኛ ደረጃ የሚታወቅ። ሁለተኛ አሜሪካ አሜሪካ ሆና መቀጠል የምትችለው እንደገና አሜሪካ የነጻው አለም ፍሪ ወርልድ መሪ ሆና የምትቀጥለው እንደ አዛዥ ሳይሆን እንደ ፓርትነር ሆና ከኔቶ ጋር እንደ አጋር እንደ ወዳጅ ሆና ነው መቀጠል የምትችለው። እንደ አጋር ወዳጅ ሴቶቿን በማሻሻል እና ሴቶቿን በመሸጥ ነው አብራ ማሸነፍ የምትችለው ከኔቶ ሀገሮች ጋር ከመሳሰሉት ጋር በህብረት አብረን በቅንጅት አክብረናቸው እያከብሩ ስንሰራ እንጂ እያንጓደጠን እነሱ ሎሌ እኛ ገዢ ጌታ ሆነን አይደለም በሚል ጽኑ የሆነ አቋም ነው ያላቸው። አሁን ለምሳሌ ፕሬዚደንት ትረምፕ ከመጡ በኋላ ስልክ አንስተው ቀጥታ ነው ከነ ጀርመን ካንስለር አንጀላ ሜርክል ጋር የሚደዋወሉት፣ ከካናዳ መሪው ጋር የሚደዋወሉት፣ ከፈረንሳዊ መሪ ጋር የሚደዋወሉት። ያን አልተደማጭነት ያላቸው ሰው ናቸው ነው ማለት ነው እንግሊዝ መሪ ጋር ፕራይም ሚኒስትር ሜና ከእሷን በፊት የነበረው ጋር ካምረን ጋር የሚነጋገሩት ኤኒታይም በሩ ይከፍትላቸዋል። ኤኒታይም ምክር ሲጠይቁ እሳቸው ነው የሚደወልላቸው። ያን ያህል ክብደት ክላውት ያላቸው ሰው ናቸው። ለምን አሁን በትራምፕ አስተዳደር ትንሽ ነገር የተመስመር ቢወጣም ግድ የላችሁም፣ በትዕግስት ጠብቁ። አሁንም ቢሆን አትርሱ፣ ዴሞክራቲክ አገር ነው ያለን ሶስት አመት ነው ቀረ ሁለት አመት ነው እያሉ ይነግሯቸዋል። እኚህ ሰው እየገብተዋል እኚህ ሰው እየመውጣታቸው አይቀርም፣ አርባ አምስተኛውን ፕሬዚደንት ማለት እኛ ግን ለእናንተ ያለው የእኛ ህብረትና የእኛ ግን አጋርነት ጊዜም ማይለውጠው የአንድ ፕሬዚደንት መመረጥና እሱ የሚወስደው አቋም ኔጋቲቭ ቢሆንም ይሄ አበላሽቱን በሚል አንደኛ ተከራካሪ እሳቸው ናቸው። ሌላ ነጥብ በኢራክ ኢራክ ላይ አሜሪካ ጦርነቱን ገባች ከገባች በኋላ ወዲያው ከተረዱት መካከል የአሜሪካ መሪዎች አንደኛው እሳቸው ናቸው። በዚህ ይታወቃሉ። ሌላ በኢራን ኬዝ ነው ኢራኖችን ጠንከር ያለ ፈርጠም ያለ አሜሪካ ግፊት መደረግን ቢያምሉበትም ቅሉ ግፊት ብቻ ሳይሆን በኔጎሽዬሽን ስኪልፉል በሆነ ማለት ድርድር እና ደግሞ ብልህ በሆነ ንግግር ድርድር ኢራኖችን መሰብሰብ፣ ወዲህ ማምጣት እንችላለን ጡንቻችን ሳናላላ በሚል የእሳቸው ፖለቲካ በዚህ የታወቁ ናቸው። ሰሜን ኮሪያም እንደዛው ነው። በጡንቻ ፖለቲካ ሳይሆን በዘዴ መንቀሳቀስ አለብን የሚል እና አፍሪካንም በተመለከተ አፍሪካ ሀገሮችን የአሜሪካ አጋር ሊሆኑ ይችላሉ በሚል በፎረን ኤድ በመሳሰለው ወታደራዊ መሳሪያ ብቻ ሳይሆን አፍሪካ አጋርም ልትሆን ትችላለች። የኤዥያ ሀገሮችን፣ ጃፓንን፣ ማሌዥያን ሁሉንም በዚህ መልክ በጥበብ የያዙ ሰው ነበሩ። በዛም አድናቆት ያደረጉ ሰው ናቸው። እንደ ማኬን አይነት ሰው ሁለተኛ እናይም የሚሉ መልእክቶችን ሰምቻለሁኝ ከአንዳንድ ተናጋሪዎች። ይሄ የአሜሪካ ስርዓት የሚገርም ስርዓት ነው። እርግጥ ወደኋላ የመጎተት ሁኔታ ያለፈው ሁለት አመት ታይቷል። ነገሮች ትንሽ መስመር እየወጡ እየተበላሹ የሄደ ነው። የአሜሪካ ቫሊዩ ተመልሶ እንደገና ይመጣል ባይ ነው። በግለሰብ ደረጃ ጥያቄ ለመመለስ እንደ ጆን ማኬን አይነት ሰዎች ነበሩ፣ ወደፊት ይኖራሉ፣ ግን ጥቂቶች ናቸው። እኚህ በጣም እንቁ ልበልህ፣ ሬር ሰው ናቸው። በጣም የተለዩ ሰው ናቸው። ህይወት ታሪካቸውን ካየን ትህትናቸውን፣ ጨዋነታቸውን ሁሉም የሚመሰክረው ነው። ንጹህነታቸውን፣ ሀገር ወዳድነታቸውን ያው እንግዲህ ሰው ልጅ የራሱ ድክመት አለው። እሳቸውንም ሁለት ሶስት ድክመቶች እንዲሁ ለመሳቅ ያህል ሟች ለመውቀስ ሳይሆን ሁን ማንሳት ነበረብን። እሱን ጥያቄ ፕሮፌሰር ብሩክ ኃይሉ በሴነተር ጆን ማኬን ሕይወት ላይ የሰጡት ግምገማ አላበቃም፣ ይቀጥላል በፌስቡክ ገጻችን ተከታተሉት። ሰለሞን፣ ጥሩ ቅንብር ነበር ያዘጋጀኸው። እናመሰግናለን። አንተንም እንግዳህንም ዶክተር ብሩክንም እናመሰግናለን። አሁን ወደ ተከታዩ ቅንብራችን እንለፍ። አሬታ ፍራንክሊን፣ ዩናይትድ ስቴትስ፣ ዓለምም ሰሞኑን ካጧቸው ድንቅ ሰዎች ከፖለቲካው መስኩ ውጪ የጥበቡ ዓለም ፈርጥ አሪታ ፍራንክሊን በሰባ ስድስት አመት እድሜዋ አርፋለች። ለአሪታ ፍራንክሊን ብዙ ክብርና ሙገሳ የሞላበት አሸኛኘት ነው የተደረገላት። ከትላንት በስቲያ አርብ ለአምስት ሰዓታት ከዘለቀ የመታሰቢያ የፍትሀትና ህይወቷን የማጉላት ስነ ስርአት በኋላ አስክሬኗ በክብር አልፏል። ሰለሞን አባተ ተከታዩን ይዟል እነሆ። ንግሥት በዚያ ተኝታለች በወርቅ በተለበጠ በረጅሙ አንጸባራቂ ካባዋ ተጠቅልላ፣ ከወርቅ ፍልጥላጮች የተሰፉ ያማሩ ጫማዎቿን ተጫምታ። እነሆ ንግሥት እዚያ ብርሃን አንጣሪ ሆኖ በተሠራና በተዘጋ በሳጥን ውስጥ ተንጋላለች። የሶል ንግሥት አሬታ ፍራንክሊን የአሬታ ፍራንክሊን ሀገርና መኖሪያም በሆነው የሚሽጋን ግዛት ግዙፍ ከተማ ዲትሮይት ውስጥ በሚገኘው ታላቅ ሞገስ በተሰኘ ቤተ መቅደስ በጣፊያ ደዌ ምክንያት የዛሬ ሁለት ሳምንት ላረፈችው ገናናይቱ አሬታ ፍራንክሊን የፍትሐትና የመታሰቢያ ሥነ ሥርዓት ሲካሄድ የተናገሩት የሲቪል መብቶች ተሟጋቹ ቄስ አልሻርተን እርሷ አሁን እነሆ በመንግሥተ ሰማይ ነች አሉ። እነሆ ለንግሥቲቱ ዘውዱ ይደፋላት ዘንድ ጊዜው አሁን ነው አሉ አርቻተን። እንግዲህ ካንሰር የለብሽም ማሬታ፣ እጆችሽን ዘርጊ፣ መስቀሉንም ያዢ፣ ዘውድሽንም አንሺ። የአሬታ ፍራንክሊን ዝና ከትውልድ ከተማዋ ዲትሮይት አልፎ በዓለሙ ሁሉ ተናኝቷል። እኛን ግን መቼም ረስታን አታውቅም ብለዋል ቄስ ዶክተር ኢኤል ብራንች በሥነ ሥርዓቱ ላይ ሲናገሩ፣ ከጳጳሶችና ከፕሬዚደንቶች አንስቶ እስከ ታናናሾችና የመጨረሻዎቹ በድፍን ዓለም የብዙዎችን ሕይወት ነክታለች። መንፈስን በሚሰነጣጥቁ ዜማዎቿና ነፍስ በሚነጥቁ ግጥሞቿ ሕሊናንና ልቦናችንን ገዝታለች። ሕይወቷን ከእኛው ጋር ጀምራ ከእኛው ጋር ኖራለች። በቀላሉም በከባዱም በመልካም ጊዜያችንም ሆነ በክፉዎቹ ከእኛው ጋር ተጣብቃ ቀርታለች። የዶክተር ብራንች መልእክት ነው። የፍራንክሊን እጅግ እጅግ የድሮ የሕፃንነት ጓደኛዋ ዘፋኙ ስሞኪ ሮቢንሰን ዝክሩን የሰጣት በዝማሬ ነበር። ትናፍቅኛለሽ ጓደኛዬ። አሬታ ለሲቪል መብቶች፣ ለሴቶች መብቶች፣ የእርሷን ያህል የተሳካ ሕይወት ለመኖር ላልታደሉት ሁሉ የነበራትን ድጋፍ ተቆርቋሪነትና ትግል ብዙዎች በንግግሮቻቸው ወቅት አንስተዋል። የቀድሞው የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ኤሪክ ሆልደር አንዱ ናቸው። የጋራችን የሆነውን ሁሉ አርግባ የማታውቅ ብርቅ የሆነች ንግሥት ነበረች ኬኔዲ ማዕከል መድረክ ላይ ሆና ከፊቷ በተገጠገጡ ባለብዙ ሥልጣንና ባለብዙ ወረት የሆኑ ሰዎች ፊት ጸጉሯም ኮቷን አውልቃ ጥላ ስለ ድሆች መከራ ስለ ተንገላቱ ሰዎችና ስለማይረሱ የዚህች አገር አካላት መጨነቋን ትቀጥላለች አሉ ኤሪክ ሆልደር የቀድሞው ፕሬዝደንት ቢል ክሊንተን ደፋር ሆና ኖረች፣ ሳትፈራ ቀርታ ሳይሆን ፍርሃቶቿን አሸንፋ በእምነት ኖረች፣ ሳትወድቅ ቀርታ ሳይሆን ውድቀቶቿን አሸንፋ ኃይለኛ ሆና ኖረች፣ ሳትደክም ቀርታ ሳይሆን ድክመቶቿን አሸንፋ። ሄኖክ ተመስገን በአዲስ አበባ ዩኒቨርሲቲ ያሬድ የሙዚቃ ትምህርት ቤትና የግል በሆነው ጃዛምባ የሙዚቃ ትምህርት ቤት መምህር ነው። የሙዚቃ ከፍተኛ ትምህርቱን የተከታተለውና ዲግሪውንም የሠራው ዩናይትድ ስቴትስ ቦስተን በሚገኘው በርክሊ የሙዚቃ ኮሌጅ ነው። ወደ አዲስ አበባ ደወልኩና ስሜቱን ጠየኩት። ሁለት የሙዚቃ ፕሮግራሞች አሉ እንጂ በሬዲዮ በየሳምንቱ የሚተላለፉ ወደ አምስት ስድስት ዓመት ሆናቸዋል አውቃለሁ። አንደኛው የኦልዲስ ሙዚቃ ነው፣ የድሮ እንግሊዝኛ ኦልዲስ ሙዚቃ። አንደኛው ጃዝ ነው እና እዛ ላይ አሌክሳንድ ብዙ ጊዜ ያቀርባት ነበር። እኔ ገና ወጣተኛ እኛ አሜሪካን ከሜሪዎች ጀምሮ ስፓኒሽ ዓለም ትዝ ይለኛል። ድሮ በአስራ ዘጠኝ መቶ ሰባዎቹ መጨረሻ አካባቢ ከድሮ ጀምሮ የምንሰማት የምንወዳት ትልቅ ድምፃዊ ነች። አፍሪካን አሜሪካን ድምፃዊ እውነት ለመናገር ያው አለም ከሚያውቀው ነገር ኦልሬዲ ብዙ ነገር ያውቃል። የሰውን ንግስት ተብላና የምትታወቅ ድምፃዊት ነች። በቻች አካባቢ አድርጋ ሁሉ ሰው የሚያውቀው ነው። ከዛ የተለየ ኢትዮጵያ ውስጥ ያው የእሷን ዘፈን የሚወዱ በጣም ብዙ ሰዎች አሉ። ከኔም ጨምር እሱን ነው ማለት የምችለው ሌላ ሪሊ በጣም የተለየ አግር ወይም አለም ከሚያውቀው ልዩ ነገር የለም ያው ልክ ሁሉ አለም እንደሚወዳስ ና እንደሚያደንቃት ከኔም ጨምሮ እዚህ ያሉን ብዙ ኢትዮጵያኖች እንደሚወዳስ ነው ማለት አንተ የሙዚቃ ጥበብ ሰው ነ አቶ ሄኖክ ምን አላት እርሷን እንደዚህ ለይቶ የሚያስወድዳት ነገር ምን አግኝተህባት ነው የወደድ ወ እኔ ወደ ድምጿ ነው ድምጿና አዘፋፈኗ ነው። ያው ከቸርች ባግራውንድ መውጣት ያሳውቃል። የአዘፋፈኗ ቁስፍል ነበር። ያው ብዙ ጊዜ ወንጌላዊ ዝማሪዎች ኤኒ ዘፈን ስጠት ለሬተፈንክም እካሁን ልክ ጥላሁንም ብናየው ጥላሁን ብዙ ጊዜ ዘፈና የጸፈም ነበር። ብዙ ሌሎች ሰች ነበሩ ምትጽፍለት፣ ግን ኤኒ ዘፈን ሲሰጠው ኢሚዲየትሊ ሲዘፍ ነው የራሱን ማህተም ያደረግበት እና ድምፁ አዘፋፈኑ አቀላለጹ ጥላውን ዘፈን ይሆናል። በአንድ ጊዜ ሌላ ሰው ብጽፍለት አሪከም በዛ ነው። እኔ ዘፈን በአሪካ ስዘፍ ነው፣ በእሷ ስታይል ስዘፍ ነው፣ በእሷ አዘፋፍን። የእሷ የምንወደውና የተለየ የሆነ የእሷን አይነት ስታይል ስለምታረገበት እሱም ነው መወደው። የራሷን አዘፋፈን ስታይል ማለት ነው። ከዛ በተረፈ ዘፈኖቿ ስፋት ያላቸውን አካባቢዎች የሚዳስሱ የነጻነት መልእክት ያላቸው እንደገለጽከው፣ አቶ ሄኖክ ወንጌላዊ መልእክት ያላቸው የፍቅር ዘፈኖችም እንደዚህ አይነቶችን ያካተቱ ናቸው። እነዚህ ከራሷ ከአሬታ ፍራንክሊን የውስጥ ማንነት የሚመነጩ ናቸው። ማህተሞቿን እንዳልከው ስታሳርፍባቸው ወይ ዘፋኝ ስለሆነች ብቻ ነው እነዛ ናቸው? አይ፣ እርግጠኛ ነኝ ዘፈኖች ስዘፍን ማንም ዘፋኝ ቢሆን ዘፈ ዘፈን መርጦ ነው የሚዘፍነው። ሌላም ሰው ቢጽፍለት ራሱ እንዲጽፍ ሆነ ተጽዕኖ ይኖረዋል ዘፈኑ ላይ ስለዚህ እርግጠኛ ነኝ በአሬታም ብዙ ዓመት እንደዘፈነችው መጠን ፒያኖም ደግሞ እንደምትጫወተው መጠን የራሷ ማንነት አርቷ ውስጥ አለ ብዬ አስባለሁ። ስለዚህ የእሷ ማንነት በአርቷ ውስጥ ይገለጣል ብዬ ነው ነው አስባለሁ። አሬታ ፍራንክሊን በዘመኗ ኢትዮጵያ ውስጥ በጣም ትደመጥ የነበረች ስሟ እንደውም እንደ ኢትዮጵያውያን ዘፋኞች ሁሉ ይጠራ ይታወቅ የነበረ ሰውነች እና በኢትዮጵያ ሙዚቃ ውስጥ ያሳደረችው አሻራ አለ ብለህ ታስባለህ? አቶ ሄኖክ በዘፋኞቹም ላይ ይሁን በጥበቡ ላይ እሱ ላይ ዳይሬክት አለ ብዬ አላስብም። ቀጥተኛ ተጽዕኖ እርግጠኛ ነኝ አስቴር አወቀ ለምሳሌ እርግጠኛ ነኝ እሷ እንደምትወዳት ና እንደምታደንቃት አውቃለሁ። ስለዚህ በዛ አይነት አደናነቅ ብዙ ዘፋኞች ሲናሄዱ ድምፃውያን በሙሉ እንደሚያደንቋቸው አውቃለሁ። ግን ዳይሬክት የእሷን አይነት አዘፋፈን የእሷን አይነት ስታይል ዳይሬክት ኢንፍሉንስ በኢትዮጵያ ሙዚቃ ወ ሙዚቃኞች ላይ ወይም አለው ለማለት ከባድ ይመስለኛል። በዛ ለማየት ግን ኢንዳይሬክት በሆነ መንገድ አምሹር ፐርፎርማንሳን ያዩ ሙዚቃዋን የሰሙ ሙዚቀኞች ኢንዳይሬክት በሆነ መንገድ ኢንፍሉንስ ሆኖ ሊሆን ይችላል። ህልፈቷን ስትሰማ ምን ተሰማህንተ? እንደ ጥበብ ሰው አቶ ሄኖክ እንደ እንደማንኛውም ሰው አዘንኩኝ። ምክንያቱም በጣም ትልቅ የታወቀች ድምጻዊ መሆኗን እናውቃለን። ግን በቅርብ ጊዜ ደግሞ ብዙ እድሜውን መጨመሩና የጤናም ችግር እንዳለ ስለምናውቅ በጣም ትልቅ ሰርፕራይዝ አልነበረም። ግን ቢሆንም በጣም የሳዘነብሩ ጊዜ ሰው እንደዚህ ትልቅ ስራ የሰራ የታወቀ ሰው ሲያልፉ ጊዜ፣ ሁላችንም ልክ እንደራሳችን ቤተሰብ እንዳለ እንዳለፈ አይነት የሚሰማ ነገር አለ። እንደሱ አይነት አዘን ተሰምቶኛል። ግን ቢሆንም ሌጋሲዋ ለብዙ ጊዜ ለእስኮ መጨረሻ እንደሚሆን ስለማውቅ ውርሷ ትሩፋቷ ማለት ነው። ሙዚቃ የእርሷ ሌጋሲ ማለት ነው። ስለዚህ ያው እሱን በማክበርና ሙዚቃን በመስማት የኔም የራሴ ሙዚቃ ላይ የራሴ ፕሮግራም ላይ ማጫወቻ ሳለው በዛ ጊዜ ደሱ አክብር ብዬ ነው ብዙ ዘፋኞች ቤተመስመረ በማክበር በማክበርና ያው ሙዚቃዋን ላይፏም በማክበር ነው ማሳለፍ ምንችል እንግዲህ ከዚህ ላይ ለማማራቻል ግን የሚያስተናግጥ እና የሚያሳዘ አሬታ ፍራንክሊን የሪከርዲንግ ኢንዱስትሪው ከፍተኛ ሽልማት የሆነውን ግራሚ አዋርድስ አስራ ስምንት ጊዜ ተቀዳጅታለች። በዓለም ዙሪያ ባሉ አድናቂዎቿ፣ የጥበብ ሰዎችና ታዋቂ ገናና ሰዎችም ዘንድ ትውልዶችን ጭምር እየተሻገረች ግነቷ በርትቶ ኖራለች። ሪስፔክት ልክ የዛሬ ሃምሳ ዓመት የመጀመሪያውን ግራሚ ሽልማቷን ያሸነፈችበት ጣዕመ ዜማዋ ነው፣ ክብር ነው ትርጉሙ። ይህ ዜማ ታዲያ ፈጥኖ የሴቶች ዝማሬ ሆነ። ፍራንክሊን ራሷም ይህንን ተገንዝባለች። ሁሉም እኮ ክብር ይፈልጋል ከወጣት እስካዛውንት መሃልም ላይ ያለው ሁሉ። ወንድ ሴት፣ ሁላችንም መከበር እንፈልጋለን። አድናቆትና ምስጋና ያስፈልጉናል። ለእኔ ሁል ጊዜ ያለው ትርጉም ይኸው ነው። መቼም አንድ ነው። ሬስፔክት፣ ከስድሳ ዓመታት በዘለቁ የአሬታ ፍራንክሊን የጥበብ ዓለም ጉዞ ውስጥ አንጸባራቂነቱን እንደ ቀጠለ ኖረ። ሶን ፎር ዩ ሌላው ከአሬታ ፍራንክሊን ምርጣ ምርጦች አንዱ ነው አሬታ ፍራንክሊን በመንገዷ ላይ እጅግ የበዙ የባህል ድንጋያዎችን አኖራለች በ በ52 ዓመት ዕድሜዋ በ986 ዓ ምት በኢትዮጵያ የዘመን አቆጣጠር የተከበረው ኬኔዲ ማዕከል ሞገስ ሰጥቷታል የዛሬ 13 ዓመት በ997 ዓ ምት ደግሞ የዩናይትድ ስቴትስ የነፃነት ሜዳሊያ ተሸላሚ ይህንን ከፍ ያለ ሜዳሊያ ለማጥለቅም ከአስራ አራት አሜሪካውያን አንዷ ሆናለች። ፍራንክሊን ከተገኘችባቸው ታላላቅ መድረኮች ፕሬዚደንት ባራክ ኦባማ በ2000 ዓመተ ምሕረት ቃለ መሐላ ላይ የፈጸሙበት መድረክ ይገኝበታል። ማይ ካንትሪ ቲስ ኦፍ ዲ የአሁኑ የዩናይትድ ስቴትስ ብሔራዊ መዝሙር ከመጽደቁ በፊት እንደ ብሔራዊ መዝሙርም የተወሰደ ነበር። የአሬታ ፍራንክሊን ሞገስ መድረክ ላይ ያላትን ያህል እንዲሁ በሰውነቷም ነው የሚሉ ብዙ ናቸው። ሙዚቃ የእኔ ነገር ነው። እኔ ነኝ፣ እስከ ወዲያኛው አለሁበት። ዘፍናለሁ። ምን ትፈልጋለህ? የእኔ ፍቅር ይሸዋለሁ። ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። እስከ ማጠቃለያው ከአሪታ ፍራንክሊን ሪስፔክት ጋር እንተዋችሁ። የማጠቃለያ ዜና ላሰማችሁ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ የተፈጸመ የፈንጅ ጥቃት ቢያንስ ሶስት ሰው ገድሎ ሌሎች 14 ማቁሰሉ ተገለጸ። በአጥፍቶ ጠፊ በተጣለው በዚህ አደጋ ምክንያት በደረሰው ውድመት ገና ያልተገኙ ሰዎች በየፍርስራሹ ስር ሊኖሩ እንደሚችሉ ተገምተዋል። ለጥቃቱ አልሸባብ ኃላፊነት ወስዷል። በዩጋንዳ የደህንነት ባለሥልጣናት የማሰቃየት አድራጎት እንደተፈጸመበት የተናገረው ዘፋኝና እንደ ራሴ ቦቢ ዋይን ለሕክምና ዩናይትድ ስቴትስ ገብተዋል። ዩናይትድ ስቴትስ ለፍልስጤማውያን ስደተኞች ድጋፍ ለሚሰጠው የመንግሥታቱ ድርጅት ተቋም መድበው የነበረውን ልገሳ ለማቋረጥ በመወሰኗ እልሃችንን ከማጠናከር በስተቀር የሚያስገኘው ጥቅም አይኖርም ሲሉ የኤጀንሲ ዋና ኮሚሽነር ፒየር ክራምቡል አስታወቁ። በአፍጋኒስታን ውስጥ ግዳጅ ላይ የሚገኙት የዩናይትድ ስቴትስ ኃይሎች የኮራሳን ክፍለ አገርን የእስላማዊ መንግሥት ቡድን መሪ አቡ ሰዓድ አቡ ሰዓድ ባውጃርን ሰሞኑን ገለዋል። ጤና ይስጥልኝ። ዝግጅታችን ለዛሬ ተጠናቀቀ። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጅና ያስተናገድናችሁ ጽዮን ግርማና እኔም ሶሎሞን አባተ ነን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።